የውስጥ ችግራችሁን ፍቱ በሚል የኢትዮጵያ ምርጫ ቦርድ የሰጠው ቀነ ገደብ ዛሬ ከመጠናቀቁ አንድ ቀን በፊት ትናንት የተካሄደው የመኢአድ ጠቅላላ ጉባኤ ቀደም ያሉ ውሳኔዎችን በማጽናት ተጠናቋል። ይህ ማለት ጥቅምት 28 ና 29 2007 ዓ ም በተካሄደውና ምርጫ ቦርድ አልቀበለውም ባለው ጉባኤው የተላለፉ ውሳኔዎችን በድጋሚ አጽድቋል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ታዛቢዎቹን እንዲልክ ብንጋብዝም አልተገኘም ሲሉ የፓርቲው ፕሬዚደንት አቶ ማሙሸት አማር አስታውቀዋል። እስክንድር ፍሬው አነጋግሯቸዋል። የመላው ኢትዮጵያ አንድነት ድርጅት መኢአድና የብሔራዊ ምርጫ ቦርዱ ዝግም መነሻ ጥቅምት 28 እና 29 የተካሄደው የፓርቲው ጠቅላላ ጉባኤ ነው። በዚያ ጉባኤ ፓርቲውን ሲመሩ በቆዩት አቶ አበባው መሀሪ ምትክ ለአራት ዓመታት ርቀው የቆዩት አቶ ማሙሸ ተማረ በፕሬዝዳንትነት ዶክተር ታዲዮስ ቦጋለ ደግሞ በምክትል ፕሬዝዳንትነት ተመርጠዋል። የፓርቲውን መተዳደሪያ ደንብ የጠቀሰው የኢትዮጵያ ብሔራዊ ምርጫ ቦርድ ግን ሁለቱ ሰዎች የአባልነት መዋጮ ሳይከፍሉ የቆዩ በመሆናቸው ሊመረጡ እንደማይችሉ ይጠቅሳል። ምርጫው የተካሄደበትን ጉባኤ ሂደት እንዳልታዘበም ይናገራል። በቀድሞ ፕሬዚዳንት አቶ አበባው ማሃሪ ከሚመራው ወገን ጋር የተፈጠረው ልዩነት እንዲፈታም ጠይቋል። መያድ እነዚህን ጉዳዮች ያስተካክል ዘንድም እስከዛሬ ጥር አራት ቀን ድረስ ቀነ ገደብ አስቀምጦ ቆይቷል ቦርዱ። ጥቅምት 28ና 29 በተካሄደው ጉባኤ ፕሬዝዳንት ሆነው የተመረጡት አቶ ማሙሼት አማረ ግን የአባልነት መዋጮ ያልከፈሉት በአሳማኝ ምክንያት መሆኑን ይገልጻሉ። ጉዳዩ በፍርድ ቤት በእንጥልጥል ላይ የቆየ በኋላም ውሳኔ የተሰጠበት መሆኑን ያስረዳሉ። አቶ አበባው መሃሪ ከፕሬዝዳንትነት የለቀቁትም ራሳቸው በጻፉት የመልቀቂያ ደብዳቤ መሆኑን ከማስረጃ ጋር ለጋዜጠኞች አቅርበዋል። ቦርዱ የጥቅምት 28ቱን ጉባኤ ያልታዘበውም በራሱ ድክመት ነው ይላሉ አቶ ማሙሼት። ትናንት የተካሄደው ጠቅላላ ጉባኤም የጥቅምቱን ጉባኤ ምርጫና ውሳኔ ማጽረቁን አቶ ባሙሼት ተናግረዋል። የምርጫ ቦርድ ታዛቢዎች ግን በዚህ በትናንቱ ጉባኤ ላይም አልተገኙም። የመያዱ ፕሬዝዳንት እንደሚሉት ግን የቦርዱ ታዛቢዎች አሁንም የቀሩት በራሳቸው ምክንያት ነው። እኛ ምንም ይሆን የመጥራት ነው። እኛ አሁን ቦርዱን የመጥራት ኃላፊነትን ያለብን ጠርተነዋል። ደብዳቤው ደርሶታል። መድረሱንም አቶ ዮሴፍ የሚባለው የነሱ ተወካይና ወይዘሮ አክሊል የሚባሉት ደብዳቤው እንደደረሳቸው ነግረውናል። ነገር ግን አለቆቻቸው የሚታዘቡበትን ደብዳቤ ወጪ ስላላደረጉላቸው፣ ስላልተፈረመበት እንደሆነ ነግረውናል በስልክ ያልመጡት ያልመጡት ስለዚህ እኛ የመጥራት ነው ያለብን፣ ጠርተናቸዋል። ከቀሩ ጉዳዩ እነሱ ነው አንደኛ ጉዳዩ እነሱ ነው የምልበት አንደኛ እነሱ ናቸው እስከ ጥር ጊዜ ጥር አራት ድረስ ጥሩ ብለው ያስገደዱን። ስለዚህ በዚህ መሰረት መጥተው የመገኘትና የመታዘብ የነሱ ስራ ነው የሚሆነው። ሁለተኛው እነሱ በአዋጁ መሰረት የፓርቲዎችን የጠቅላላ ጉባኤ ሂደት የመከታተል ግዴታ አለባቸው። አዋጁ አስቀምጦታል። ይህን ማድረግ አለባቸው። በሶስተኛ ደረጃ የነዚህ ከኛ ጋር ውጪ ሆነዋል። እኛ እንኳን እንደዚህ አይነት የለም የወጣ ሰው ስለሌለ የተባረረም ስለሌለ የታገደም ስለሌለ፣ ነገር ግን ያም ቢሆን አቶ አበባውንም ቢሆን እንዲመጡና እዚህ እንዲገኙ ንግግር ጠቅላላ ጉባኤው ፊት ሀሳባቸውን እንዲያቀርቡ ዳኛውም እሱ ስለሆነ የማየር ጠቅላላ ጉባኤ የመጨረሻው አካል እሱ ስለሆነ አለብኝ የሚሉትንም ቅሬታ ለዚሁ ጠቅላላ ጉባኤ ማቅረብ ስላለባቸው ጠርተናቸዋል። ያልተገኙት እሳቸው ናቸው። ስለዚህ ጠቅላላ ጉባኤው በትላንትናው ዕለት የእሳቸውን እንትን እሳቸውን ደብዳቤ አሁንም በትላንት በድጋሚ ተቀብሎ አቶ አበባው ካሁን በኋላ የሚያደርጉት መያድን በተመለከተ የሚያረጉት እንቅስቃሴ ማናቸውም ነገሮች ሁሉ ከሕግ ውጭ መሆኑና ጠቅላላ ጉባኤው በሕግ ክትትል እንዲደረግላቸው ውሳኔያቸውን አሳልፈው ሄደዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የውስጥ ችግሮቻችሁን ፍቱ በሚል ለመያድና ለአንድነት የሰጠው ቀነ ገደብ ዛሬ ከተጠናቀቀ በኋላ እስካሁን ስብሰባ አላካሄደም። ውሳኔውን የሚያሳውቀውም በቀጣይ ከሚያካሄደው ስብሰባ በኋላ ነው። የመያዱ ፕሬዚዳንት ግን ቦርዱ የአሁኑን ጉባኤ ውጤት እንደሚቀበል እርግጠኛ ነን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ